በደቡብ ክልል የኮንሶ ዞን የኢዜማ ፓርቲ አባላት የምርጫ ቀስቀሳ በሚያደርጉበት ወቅት በጸጥታ ኃይሎች መያዛቸውን፣ ሲያዙም መደብደባቸውን እና መቁሰላቸውን ለሁለት ቀናት ከታሰሩ በኋላም ትላንት ማምሻውን ከእስር መለቀቃቸውን ኢዜማ ለአሜሪካ ድምጽ ገልጿል። የኮንሶ ዞን ሰላምና ጸጥታ መምሪያ በኢዜማ ምርጫ ቅስቀሳ ምክንያት የታሰረ ሰው አለመኖሩን ጠቅሶ መንግስት ፈርሷል የሚል አሉባልታ ባልታ በአደባባይ ሲያውጁና ህገ ወጥ ድርጊት ሲፈጽሙ የተያዙ ግለሰቦች መኖራቸውን ተናግሯል። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ተጨማሪ አለው። አስራ አንድ የፓርቲያቸው አባላት በደቡብ ክልል ኮንሶ ዞን የምርጫ ቅስቀሳ በማድረግ ላይ ሳሉ መታሰራቸውን የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ዜማ የህዝብ ግንኙነት ኃላፊ አቶ ናትናኤል ፈለቀ ለቪኦኤ በስልክ ተናግሯል። የፓርቲው አባላት ለሶስት ቀናት ከታሰሩ በኋላ ትናንት ማምሻውን ከእስር ቤት መውጣታቸውና በተያዙበት ወቅት መደብደባቸውም ገልጧል። እዛ የሚገኘው የእኛ አባሎች በሁለት ሺህ አስራ ሶስት የሚካሄደውን ምርጫ ተከትሎ በወጣ ጊዜ ሰሌዳ መሰረት የምርጫ ቀስቀሳቸውን ከየካቲት ጀምሮ ማድረግ አስበው በአካባቢ ላሉ የሚመለከታቸው አካላት ቀድመው አሳውቀው ነበር። ግን ከዛ በፊት ታቅዶ የተሰረዘ እና የተላለፈ ሰልፍ ስላለ ማድረግ እንደማይችሉ ሲነገራቸው ቀድመን ያሳወቅ ነው የምርጫ ቀስቀሳ በሀገር አቀፍ ሲያደርግ ቢሆን ችግር ከሚፈጠር ብለው ቅስቀሳቸውን አቆይተው ነበረ ግን በአካባቢ ይደረጋል የተባለው ሰልፍ ከተደረገ በኋላ ምርጫ ቅስቀሳ ለማድረግ ሲወጡ በአካባቢ ያሉ የጠጥ ኃይሎች ድብደባ፣ እስር ገጥሟቸዋል። ውድለት ነው ይህ የተፈጸመው። አሁን ግን ትላንትና አባሎቻችን ከእስር ተፈጥተዋል። የተጎዱ አሉ። ጥቃት የደረሰባቸው ድብደባ ደርሶባቸዋል። የታሰሩት አባሎቻችን ከመታሰራቸው በፊት ድብደባ ተፈጽሞባቸው ቀድሞ የተያዘ ፕሮግራም ስለነበረ ነው። ከመንግስት አካላት ጋር ተጋጩት ወይስ እንዴት ነው? እኛ ባለን መረጃ መጀመሪያ ለመንግስት የድጋፍ ሰልፍ ይደረጋል የተባለው የካቲት አራት ነበረ። የካቲት አራት ቀን የነበረው ሰልፍ ተሰርዞ የምርጫ ቅስቀሳ እንዲደረግ በተያዘበት ጊዜ ሰሌዳ ሲደረግ ያንኑ አውቀው የእኛ አባላት የምርጫ ቅስቀሳቸውን ከማድረግ ተቆጥበው ነበር። ሰልፉ ከተካሄደ በኋላ ነው ወደ ቅስቀሳ የገቡት። ከዛ በኋላ ነው ስሙም ድብደባውም የደረሰባቸው የፓርቲው አባላት ሲታሰሩ የኢዜማ አርማ መያዛቸውን የፓርቲውን የምርጫ ምልክት ያለበት ካናቴራ ወይም ቲሸርት ለብሰው እንደነበረ በኮንቶ ዞን የኢዜማ የኢዜማ ፓርቲ ምክትል ሊቀ መንበር አቶ ፍቅሩ ብርሃኑ ተናግረዋል። የታሰሩ የፓርቲው አባላት ከ11 በላይ መሆናቸውንም ገልጧል። ግማሹን ደብድቦ ከላይ ሴቤታቸውንም ቀምተው ወሰዷቸው። ወደ ኋላ መልሰው ዘጠኝ ኪሎ ሜትር ኮልሜ ፖሊስ ጣቢያ ውስጥ አሰሯቸው። መኪናውንም ሌላ የኢዜማ ቲሸርት የለበሰ እንግዲህ ልጆቹ ቲሸርት ለብሰዋል። መጀመሪያ እየሸጡም ነው የራሳቸውም ለብሰዋል። ሌላ አጋጣሚ ቲሸርት ለብሶ በሞተር ሲያልፍ ያለ ልጅ ደግሞ እዛ እሱንም ጭምር ወስደው አስራ አንድ ሰዎች አድርሰው ሄደው አሰሩ ኮልሜ ፖሊስ ጣቢያ ላይ። እንደገና እዛ ከተማ ላይ ኮልሜ ከተማ ላይ ቲሸርቱ መጀመሪያ ገዝተው የለበሱ ሰዎችን እየቀጠቀጡ እየደበደቧቸው፣ ሁለት ሐኪሞች እንደውም አንዱ በጣም ተጎድቷል። በጠመንጃ ሳንጃ ወቅተው አካባቢ ነው እዛ ላይ ወቅተው ልጁ ሐኪም ነው እንግዲህ የጀማ ቲሸርት ስለለበሰ ብቻ ተቀጥቅጠው እንደገና ደግሞ ይሄን ያህል ጉዳት ደርሶበት እዛ ታሰሩ። በሌላ መልኩ ደግሞ ኬና ወረዳ ከተርጎ ቀበሌ የሚባል ላይ ልጆች እንደዚህ ሸርቱን ብቻ ስለለበሱ የቀበለ አመራር እና ሚሊሻ ተሰብስቦ ልጆቹን ቀጥቆ እየሸርቱን ቀዳዶ ቀዳዶ ነው። ምናልባት የሚችል በማህበራዊ ሚዲያም በተለያየ መልክም ተለቋል። ሶስት ልጆችን አሰሩ። ከኋላ እንደገና ሌላም ፈልጎ ሁለት ተጨማሪ ያሰሩ። አንድ ላይ አምስት ሰው ነው ታሰረው። እነሱ አሁን ትላንትና ማታ ነው የተፈቱት። ኮልሜላ የታሰሩትም እነዚህ አስራ ሶስት ሰዎች ውስጥ የተጎዱትን ቀድሞ ካወጡ በኋላ አስራ አንዱ ሰዎች እነሱም ትላንትና ማታ ነው ያወጧቸው። በሌላም በደራ ቀበሌም ልጆች እንደዚህ ልብስ ተቀዶባቸዋል፣ ተደብድበዋል። በዶቀቱ ቀበሌም ልብስ ተቀዶበታል፣ አንድ ልጅ ተደብድበዋል። እንደዛ ሶርቦ የሚባል ቀበሌ ላይም እንደዚህ ወቀባ ሰጥረዋል። በዞኑ በሌሎች ቀበሌያትም ተመሳሳይ ችግር እንዳጋጠማቸው አስታውቀው ፓርቲው በአካባቢ ብሔራዊ መንግስት ጫና እየተደረገበት ነው ስልም ከሰዋል። ላይ ከፍተኛ ጫና ነው እየተደረገብን ያለው ማህበራዊ ኑሮ ላይ ራሱ በተራ ቀበሌ ሰዎች የኛ አባል ስለሆኑ ብቻ መንግስት ከማያቀርባቸው ጥቅማ ጥቅሞች በማህበር ከተደራጁበት ይፈናቀላሉ። ይሄ ነው እየተደረገ ያለውና እጅግ በጣም አሳሳቢ ነው። እንግዲህ ከተማ ላይ አሁን ሰው እነሱ ቅስቀሳ በየአዳራሽ ውስጥ በየጊዜው እያደረጉ ወደ ቀበላትም እንደ ልባቸው በመንግስት ሀብት በሞተር በመኪና እየተንቀሳቀሱ በመንግስት ገንዘብ እየሰሩ እኛ ግን በራሳችን ጽህፈት ቤት እንኳን መሰብሰብ እንዳንችል የሚደረግ ነው በፊት ሲል እያደረጉ ነበረ። ትንሽ ጋፍ ስል አሁን ደግሞ እንደገና ይህሉ ወቀባ ሲጀምር ከተማ ላይ እንዳንንቀሳቀስ ተደርገናል። የኮንሶ ዞን ሰላምና ጸጥታ መምሪ ኃላፊ አቶ ሀሰን ወላሎ በዞኑ በሚገኘው በኢዘማ ምርጫ ቅስቀሳ ምክንያት የታሰረ ሰው አለመኖሩን ተናግረው ነገር ግን መንግስት ፈርሷል የሚል አሉባልታ በአደባባይ ሲያውጁና ህገወጥ ድርጊት ሲፈጽሙ የተያዙ ግለሰቦች መኖራቸውን አስታውቀዋል። ፓስተሮ ተባሉት ኮንሶ ዞን ኮሎኒያ ክላስተር የተዘዋወሩ በየንትሉ እየሮጡ ይህ ህገ መንግስታዊ የሆነ እንደቃለማ በመያዝ መንግስት ህግ የለም፣ መንግስት ፈርሷል፣ ሰላማዊ ሰልፍ ውጡ እና ሁከትና ብጥብጥን ለመቀጠፍ በየ እንትኑ ሲንቀሳቀሱ እና መንግስት የለም ሲባል እንግዲህ መንግስት ከፈረሰ በኋላ ፈረሰ ከተባለ እንግዲህ ይህን እንደሚከተል ይታወቃል። ያን ውስብስብ በጥታ ችግሩን እንደገና ደግሞ እንዲያገረሽ የሚያደርግ ግለሰቦች በፈጸሙት ወንጀል እንጂ ኢዜማ እንዴትኛው ተፎካካሪ ፓርቲ የራሱን ፕሮግራምና አላማ ወርዶ ነው አወያይቶ አሁን ለእነሱም ፕሮግራማቸውም ማናቸውም ነገሩ አተበር ይበጀኛል ብሎ ያለውን ሰው በምርጫ ካሉ በምለየው እንጂ በእውከትና በምጥግጥ አይደለም። ስለዚህ ኢዜማን የሚወክሉ አይደለም በኢዜማ ካባ መነገር ስለሌለባቸው ኢዜማን የሚገልጹ አይደለም። አቶ ናትናኤል ግን በዚህ ሀሳብ አይስማሙም። የታሰሩ ግለሰቦች የፓርቲያ የፓርቲያችን አባላት ናቸው። ፓርቲያችን ደግሞ የምርጫ ቅስቀሳ የሚያደርገው የአባላትና የደጋፊዎች ስነ ምግባር ደንብና መመሪያ በመከተል ነው ብሏል። ቅስቀሳቸው ፍጹም ህግን ያከበረ ሰላማዊና የሌሎች የፖለቲካ ፓርቲዎችን የመቀስቀስ መብት ባከበረ መልኩ ነው እያደረጉ የሚገኙት። ለዚህም መመሪያውን አድርሰናል፣ ስልጠና ሰጥተናል። እንደዚህ አይነት ስራ ውስጥ የሚሳተፉ አይሆን። በአጠቃላይ ምርጫ በሚደረግባቸው አካባቢዎች በአራት መቶ አርባ ስምንት የምርጫ ወረዳዎች ነው ለመወዳደር እየተንቀሳቀስን ያለነው። አራት መቶ ስድስት በሚሆኑት ውስጥ የራሳችንን የእጩዎች የመመልሚያ ሂደት ተከተለው የተመረጡ ውጭ አዘጋጅተናል። ከዛ ውስጥ ኮንሶ አንደኛው። በተፎካካሪ ፓርቲዎች ላይ ጫና እየተደረገ ነው በማለት በአካባቢ መንግስት ላይ የሚቀርበውን ክስና ወቀሳ አቶ ሀሰን አጣጥለዋል። ይልቁንስ መንግስት ሀገሪቱ ትክክለኛ የመድበለ ፓርቲ ስርዓት ለመከተል ያደረገ ያለው እንቅስቃሴ እንድሳካና ምርጫው ፍትሃዊ፣ ዴሞክራሲያዊና ሰላማዊ እንዲሆን እየሰራ መሆኑን ተናግሯል። በሌላ በኩል ኮንሶ ሰላማዊ እንዳትሆን የማይፈልጉ አካላት ይህንን ሽፋን በማድረግ የሚያደርጉት ሴራ መሆኑንም አቶ ሀሰን ጠቅሰዋል። አስቸጋሪ ቦታ ያሉ ነገሮች ናቸው ያሉት እና የሚመከሩ ከሆነ ኢንፎርሜሽን ማግኘቸው ተመክረው የትኛውም ፓርቲ አካባቢውን ሰላም ማስጠበቅ የጠጣ ጉዳይ የጋራ ጉዳይ እንደሆነ አውቀው በጋራ መሰራት አለበት እ ውበትና ግጭት ባይፈጽሙ መልካም ነው የሚል ነገር አለ። በምርጫ ቅስቀሳና በአጠቃላይ ሂደቱ ወቅት በተለይ በትንሽ ከተሞች ፓርቲዎች በተመሳሳይ ቀንና ቦታ የሚያደርጉት የምርጫ ቅስቀሳዎች ለግጭት ምክንያት እንዳይሆኑ የሚከለክል በግልጽ የተቀመጠ መመሪያ ስለመኖር አለመኖሩ የታወቀ ነገር የለም። ይህ በእንዲህ እንዳለ ዛሬ ጠዋት ከፌዴራልና ከክልል አመራሮች ጋር በመጪው ሰኔ ስለሚካሄደው ምርጫ መወያየታቸውን በትዊተር ገጻቸው የገለጡት የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ የመንግስትና የፓርቲ ስራዎች እንዲሁም ኃላፊነቶች አንድ ተደርጎ እንዳይቆጠሩ ግልጽ መለያዎችን አስቀምጠናል ብለዋል። በጉጉት በምንጠብቀው ባሉት በዚህ ምርጫ የመንግስት ኃላፊነት ሰላማዊ ነጻና ፍትሐዊ ምርጫ እንዲካሄድ ማድረግ ነው ብሏል። በዚሁ መሰረት የክልል ብሔራዊ መንግስታትም በምርጫው ሂደት ተወዳዳሪ የፖለቲካ ፓርቲዎች ውጤታማ ተሳትፎ እንዲያደርጉ ለማገዝ ቁርጠኝነትንም አሳይቷል ሲሉም ጽፈዋል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ አዋሳም